ትሬቨር ኖሃንና ኬቨን ሃርትን የመሰሉ የአደባባይ ኩመካ ባለሙያዎች ወይም ስታንድ አፕ ኮሜዲያን በማየት ፈለጋቸውን ለመከተል መነሸጡን ይናገራል። ከፖለቲካ እስከ ማህበራዊ ጉዳዮች ከጾታዊ ጽንሰ ሀሳቦች እስከ ሰብአዊ መብት ሙግቶች በሚዳሰሱ ስራዎቹ መልካም ምላሽ እያገኘ ይገኛል። የዛሬው እንግዳችን እሸቱ መለሰ ከኮሜዲ ስራው በተጨማሪ የእኛ የተሰኘ የራዲዮ ትርኢት መሪ የሆነው እሸቱ ከባልደረባችን ሀብታሙ ስዩም ጋር በነበረው ቆይታ እስከ አሁኑ የኮሜዲ ዓለም ጉዞ ጋር የተያያዙ ጉዳዮችን ተጨዋውተዋል። በልጅነታችን ስንመጣ እንዲህ ራቁታችንን የመጣ ነው። አንድ ስንዝር መሬት ይዞ የመጣለ ትንሽዬ ኩሬ ይዞ የመጣለ ትንሽ ኩሬ እየተጫወተ ይዞ የመጣለ። ታዲያ ከየታ ምትን ነው? ይሄ መሬት የኔ ነው ውጣልኝ ይሄ ውሃ የኔ ነው አጠጣብኝ። ምን ባባሩ ከዳ መተን እሸቱ በጥቂት ወራት ፍርርቅ ያተምካቸውን የኮሜዲ ስራዎች ተከታትያለሁ። ፖለቲካውን ታነሳለህ፣ ብሔርተኝነቱን፣ ሰብአዊነትና ሌሎችን በቁም ነገር እንኳ ሲነሱ የማያግባቡንን ጉዳዮች አንስተህ የሳቅ ምንጭት ታደርጋቸዋለህ። በተለይ ኢትዮጵያ ውስጥ ካለው ትኩሳት አንጻር ይሄ አቀራረብ ፈተና የለውም? ያው ጥንቃቄ በጣም ይጠይቃል። ምክንያቱም አንዳንድ ጊዜ እያንዳንዷ አረፍተ ነገር የምትተጎሙበት በጣም ብዙ ሰዎች ተምሳሌ በሆኑበት ጊዜ ላይ ስለሆነ ያለ እያንዳንዷ ነገር በጣም ጥንቃቄ ይጠይቃል። ለዛም በተቻለ መጠን ጥናት እናደርጋለን። ጥናቱን ወደ ስክሪፕት ከቀየር ነው በኋላ ደግሞ በተለያዩ አካላት ጋዜጠኞች፣ ባለሙያዎች፣ እንዲሁ ደግሞ ተመልካች ይሆናሉ ብለን ለምናስባቸው ሰዎች የማሳየት የማስገንዘብ ስራ እንሰራለን። ከዚህ ሁሉ ውጭ ግን እኛ እኛ ምን ያው ክሩ ስላለ ነው ስታይነት ኮሚዲ ቲም አለን። እኛ ያው ወገንተኛ አይደለንም፣ ለማንም አንወግንም፣ ማን ከማንም ጋር ጠብ የለንም። እውቀትን፣ እውነትን፣ ፍቅርን የሚያስተላልፍ ነገን የተሻለ የሚያደረግ ሀሳብ ይዘን ስለሆነ የምንመጣው ብዙም ፈተና እስካሁን ድረስ አልገጠመንም። አንዳንዴ በተለይ የመጨረሻውን ስራ ከሰራነው በኋላ ስራውን እንኳን በቅጡ ሳያዩት ሀሳቡን ሳይረዱት የአሉታዊ ሀሳብ ያላቸው ግን ሰዎች አጋጥመውናል። እነሱ ደግሞ እንደሁም ይበልጥ እንድንታወቅ በር ከፈቱልን። ምክንያቱም አሉታዊውን ሀሳብ ካየ በኋላ ሰው ገብቶ ስራውን ሲያዩ በጣም እየተደነቀ እንዲሁም ወደ አድናቂነት ወደ ተከታታይነት እየተቀየረ ነው። እሸቱ ሳቅን እንግዲህ ሰዎችን ለማቀራረብ እየተጠቀምኩበት ነው ብለህ ታስባለህ? እንደ ድልድይ እንደ መቀራረቢያ አብሮ እንደ ማውጊያ በጣም በጣም የሚገርም ነገር። እንዲሁም እኛ ስራውን ስንሰራው ማለት ነው ስትራክቸሩን ስንሰራው ሁልጊዜ በጣም መነጋገሪያ እንዲሆን የምንፈልጋቸውን ነጥቦች መጨረሻ ላይ ነው የምናደርገው። የኮሜዲ መጨረሻ ላይ ማለት ነው ሰተነው ነው የምንወጣው መልእክት ሰው እንዲያወራበት እና በጣም የሚገርም መልኩ በጣም መነጋገሪያ ለሰዎች የማውሪያ ርዕስ ዲስካሽን ፖይንት እየፈጠርን ሄደናል ብለን እያስባለን። ለምሳሌ ዘመነ ፍሳ ሀሌ ከሰራናቸው ስራዎች አንዱ የጾታዊ ሚና የሚባል ነገር አለ። ለምሳሌ ወንድ ይህን አይሰራም ቤት ውስጥ ሚስት ይህንን መስራት አለባት፣ ባል ይህን መስራት የለበትም ተብሎ በተለምዶ የሚታሰብ የተሳሳተ አመለካከትን ቻሌንጅ የሚያደርግ ሀሳብ ነበረን እና ከዛ በኋላ በጣም ብዙ ባልና ሚስት በዛ ሀሳብ እንዳወሩበት ሚስቴ እኮ በቃ ያንተን ኮሜዲ ካየች በኋላ እኔም ወጥ መስራት ጀመርኩ፣ ምናምን ገብቷል አውርተው ተስማምተው ምናምን አይነት ነገር እና ይሄ ወደ ለውጥ ወደ ተግባር የሚገፋ ለመነጋገር በር የሚከፍት ነገር እንደሆነ ይሰማናል። ለምሳሌ የመጨረሻው ደግሞ ነግበኔን ከሰራም በኋላ ስለ ሰውነት ነው የሰበት ነው ሰው ብሔር ይዞ እንደማይመጣ ቋንቋ ይዞ እንደማይመጣ ሁሉም ራቁቱን እንደተወለደ ከዛም በኋላ ሁሉም ራቁቱን ተመልሶ እንደሚሄድ፣ ስለዚህ ለዚህ አጭር እድሜ ደግሞ መፋከር አንድ መሆን እንደሚያስፈልግ ያንን መድረክ ላይ ሰብተን ነው የወረድ ነውና መጨረሻ ላይ በቃ ብዙ ሰው በዛ እያወራ እንደሆነ እንደውም ከኮሜዲ ላይ ሰዎች ኮት እያደረጉ ፌስቡክ ላይ ብዙ ነገር ጽፈዋል። ማንነታችንን ሳይሆን አንድነታችንን የሚያስመልስልን የሚያስፈልገን ብሔሩ ይዘ የመጣ የለም ምናምን አይነት የመነጋገሪያ ነጥቦች ሆነው አግኝተናቸዋል። እስኪ አሁን እንደው ይሄን ልጅ እኔው መለመላውን የመጣዋል። ሄል ሲመጣ ሁለት እጅ፣ ሁለት እግር፣ ሁለት ጆሮ ይዞ መቷል። እጭ ነገር ይዞ መቷል። ብሔሩን ይዞ መቷል። ይሁልኝ እስኪ በናጣጭ ብሔሩ ካለ ንገሩ። ቀደም ብለህ ጠቃቅሰውሃል። መቼም አንድ የኪነጥበብ ሰው ከስራው በኋላ ሙገሰውንም ውቀሰውንም ይዞ ነው የሚራምደው። የኮሜዲ ስራህን መሠረት አድርገው የተከሰቱ የማትረሳቸው የሕዝብ ምላሾቹን እስቲ አስታውሰኝ። የወደዱልህን በአንጻሩ ደግሞ እንደው ጥርሳቸውን የነከሱብህ አፍታዎችም ካሉ ልታነሳልኝ ትችላለህ። አሪፍ እንትን ነው። ያው በተቻለ መጠን ኮሜዲ አብዛኛውን ሰው ማስደሰት አለበት ብዬ አስባለሁ። አብዛኛውን፣ ሁሉንም ሳይሆን አብዛኛውን። አብዛኛውን ለማስደሰት ደግሞ ያው እናጠና ጥናት ወስናል። ከመልካሙ ሀሳብ ሲጀምር የሚገርም ነገር እኔ እቅድ ስናወጣ ከማናገሬ ጋር ቢያንስ የአምስት ዓመት እቅድ አውጥተን ነበረ። በአምስት ዓመት ውስጥ በቃ በደምብ ፌመስ ኮሜዲያን መሆን አለብኝ፣ ከኢትዮጵያ ውጭ ብዙ ስራዎች መስራት አለብኝ የሚል ሀሳብ ነበረኝ። አሁን ግን ገና ሁለተኛው ስራ በስድስት ወር ውስጥ ማለት ነው ለመነፍስ ወጥቶ የት ነበርን እንደወጣ በጣም የሚያስደነግጡ ስልኮች ናቸው የተደወሉልኝ። በአዎንታዊ መልኩ ማለት ነው ማለት በጣም የማልጠብቃቸው ማከብራቸው፣ ማደንቃቸው ሰዎች ከአሜሪካ ከአውሮፓ፣ ከእንግሊዝ፣ ከኢትዮጵያ ውስጥ በጣም ትልልቅ በሙያው የተከበሩ ምላቸው በስም ያላቸው ሰዎች እየደወሉ በጣም ትልቅ አድናቆት ሰጥተውኛል እና ምናልባት አሁን የመጨረሻው ስራ ላይ አንዳንድ ስራውን በትክክል ሳያዩትም ጨርሰው ሳያዩትም ሀሳቡንም በራሳቸው መንገድ ጠምዝዘው ምናልባት ፌስቡክ ላይ ላይክ ለማግኘት ሼር ለማግኘት ገንዘብ ለመስራት ወይም ደግሞ የእነሱን ደጋፊዎች ለማነጋገር ኔጌቲቭ ነገር ፍጹም ከሰራሁት ስራ ጋር የማይገናኝ ነገር ፌስቡክ ላይ ፖስት ያደረጉ ወንድሞች፣ እህቶች አሉ። ያንን ደግሞ መውሰድ ሆኔ ካለመረዳት ነው ብዬ ነው ሀንድሬድ ፐርሰንት። ማለት ስራውን ካለመረዳት እኔን ካለማወቅ፣ የቆምኩለትን አላማ ገና ስላላዩ ነው። ገና ከዚህ በኋላ በምሰራው ስራ በደንብ አይተውን የኔን አመለካከት፣ የኔን ቀናነት ይረዳሉ ብዬ ተስፋ አደርጋለሁ። ለእግሩ ከስክስ ጫማ፣ ለጉልበቱ መጋጫ፣ ለደረቱ ጋሻ ለጭንቅላቱ ሄልሜት አድርጎ በብረት ለበስ መኪና ታጅቦ የመጣ አመታት የሰለጠነ አድማ በታኝ ወታደርና አርሴናል የምትል የተመጨቀች ቲሸርት ለብሶ ባዶ እግሩን የወረቀት መፈክር ይዞ ወጣ ታዳጊ እንዴት ነው ባይል የሚመጣጠሉት? እስኪ ንገሩ። የመጨረሻ ጥያቄ ላስከትል። ተሰጡ ያላቸው እንዳንተው፣ እንግዲህ ስጦታ ያላቸው ወጣቶች በሀገርና በሰዎች ህይወት ላይ አዎንታዊ ተጽዕኖ ለመፍጠር አቅማቸው እስከምን ድረስ ነው ብላ ታስባለ? ምን ያክል አቅም አላቸው? ወይኔ በጣም የሚገርም ነገር። ዛሬ ጠዋት አሁን በአዳማ ከተማ ናውዘር የሚባል ትምህርት ቤት ነበርኩኝ። ተማሪዎቹ ኮሜዲያን ሸቱ መለሰን በጣም በቃ ይምጣ ብለው ትምህርት ቤቱን ጠይቀው ሄጄ ነበረ፣ እነሱን ለማነቃቃት ለማበረታታት እና በጣም ከምጠብቀው እና ፍጹም ከሰራሁት ስራ በላይ ተማሪዎቹ ውስጥ ፍቅር ነበር፣ ተነሳሽነት ነበር። ሲያዩኝ የተሰማቸው ስሜት፣ ያሳዩኝ ፍቅር ፍጹም ያልጠበቅኩት ነው። እና ኪነጥበብ ውስጥ ያለ ሰው ጥበብን የሚሰራ ሰው በጣም በጣም በጣም ሀገር ትውልድን ለመቀየር በጣም ትልቅ ትልቅ እሱ ራሱ ከሚያውቀው በላይ አቅም አለው ብዬ አምናለሁ። ይሄ የኪነ ጥበብ ሰው በቃ ጸጋ ተሰጥቶታል፣ በሰው ልብ ውስጥ አድሯል። እግዚአብሔር በሰው ልብ ውስጥ ሞገስ ይሰጠዋል። ስለዚህ ያን ሞገሱና ጸጋውን ተጠቅሞ የሚያስተላልፈው መልእክት እጅግ በጣም ሀያል ነው። ንሸቱ መለሰ በቀሪ የስራ ዘመኑ ተመሳሳይ ጉዳዮችን በስፋት እያነሳ ለማቅረብ አብሮም መሰል ስጦታ ያላቸውን ሰዎች የሚያሰለጥን ትምህርት ቤት የመክፈት ህልም እንዳለው ነግሮናል።